ግጭቶች ኢህአደግ በጀመረው መንገድ ሊፈቱ አይችሉም ያሉ አስራ ስድስት ተቃዋሚ ፓርቲዎች የኃይል እርምጃ ከቀጠለ ነገሮች ሁሉ ከቁጥጥር ውጭ ሊሆኑ እንደሚችሉ አስጠንቅቀዋል። ወቅታዊ ሁኔታውን መነሻ አድርገው የፖለቲካ ፓርቲዎች ጥምረት በሚል የተሰባሰቡት እነዚህ ፓርቲዎች የፖለቲካና የሕሊና እስረኞች ያለምንም ቅድመ ሁኔታ እንዲፈቱ የጸጥታ ኃይሎች የሚፈጽሙትን ግድያ፣ ድብደባ እንዲያቆሙ ጥሪ አቅርበዋል። የጸጥታ ኃይሎች የተጋፈጡት ከታጠቁ ሰልፈኞች ጋር እንደሆነ መንግስት በተደጋጋሚ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል። በኦሮሚያና በአማራ ክልሎች የተቃውሞ እንቅስቃሴ መጀመሩን ግጭቶች መፈጠራቸውንና የበርካቶች ሕይወት ማለፉን ተከትሎ ተቃዋሚ ፓርቲዎች አቋማቸውን ሲገልጹ መፍትሄ እንዲፈለግም ሲጠይቁ ቆይተዋል። በፖለቲካ ውስጥ ረዘም ላለ ጊዜ የቆዩ እንደዚሁም በንጽጽር አዲስ የሚባሉ አስራ ስድስት ፓርቲዎች ለዚህ ዓላማ ሲሰባሰቡ መግለጫ ሲያወጡ ግን የመጀመሪያው ነው። ራሱን የፖለቲካ ፓርቲዎች ጥምረት በማለት የሚጠራ ስብስብም አቋቁመዋል። በዚሁ ጥምረት አማካኝነት ባወጡት መግለጫም በአገሪቱ ያሉ ግጭቶች ኢህአዴግ በጀመረው መንገድ ሊፈቱ እንደማይችሉ አሳስበዋል። የኃይል እርምጃው ከቀጠለም ነገሮች ሁሉ ከራሱ ከኢህአድግም ሆነ ከተቃዋሚ ፓርቲዎች ቁጥጥር ውጭ ሊሆኑ እንደሚችሉ አስጠንቅቀዋል። በመሆኑም የጸጥታ ኃይሎች በንጹሐን ዜጎች ላይ የሚፈጽሙትን ስርዓት ድብደባና ግድያ በአስቸኳይ እንዲያቆሙ አሳስበዋል። እንደዚህ አይነት ክሶችን እንደማይቀበል የሚገልጸው የኢትዮጵያ መንግስት የጸጥታ ኃይሎቹ የተጋፈጡት ከታጠቁ ኃይሎች ጋር እንደሆነ ሲገልጽ ቆይቷል። የጸጥታ ኃይሎቹ ህግ የማስከበር ስራ እየሰሩ ያሉትም ራሳቸውን ለአደጋ በማጋለጥ ጭምር እንደሆነ ያስረዳል። የተቃዋሚዎቹን ጥብረት የሚያስተባብሩት የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ በዚህ ሀሳብ አይስማሙም። በእኛ በኩል የታጠቀ በአመፅ ውስጥ የተሳጠፈ ኃይል አለ ብለን አናምንም። ይሄ ራሱ ግጭቱ እንዲመነጭ ወታደሩ ወደ ሰው ግድያ እንዲያመራ ያደረገው ራሱ የጸጥታ ኃይሉ ነው ብለን ነው የምናስበው። በእኛ በኩል ምክንያቱም በሰላማዊ መንገድ ልሰብሰብ፣ በሰላማዊ መንገድ ሰላማዊ ሰልፍ ወጥቼ ሀሳቤን ልግለጽ አዳራሽ በሰላማዊ መንገድ አዳራሽ ውስጥ ቁጭ ብዬ ሀሳቤን ላመንጭ፣ ያንንም መንግስትንም ሊደግፍ የሚችል የፖሊሲ አቅጣጫዎች ችግሮች ካሉ ልናገር ብሎ የሚል ህዝብ አይ አትሰበሰብም፣ አትወጣም፣ ሰላማዊ ሰልፍን መውጣት የለብህም ከተባለ መቼውንም ቢሆን በታሪክ ህዝብ ገንፍሎ እንደሚወጣ ይታወቃል። ይሄ በተለያዩ አገሮችም የታየ ክስተት ነው። ስለዚህ ያንን ለማስቆም በተደረገበት ሂደት ነው እንዲህ አይነት ግጭቶች እየተፈጠሩ የመጡት። ይሄ ሰላማዊ ሰልፍ የታጠቀ ኃይል ነው ብሎ ለማለት መንግስት የሚደፍርበትም የፖለቲካ ውሳኔ አይደለም። እንዴት? ምክንያቱም እኛ ያየ ነው በሰላም ወጦ ሀሳቡን ተቃውሞውን በሰላም ገልጾ ለመመለስ መንገድ ላይ የወጣ ህብረተሰብ ነው ያየ ነው። ከዛ የዘለለ ኮንቬንሽናል ዋር የመሰለ ነገር ወይም ሌሎች የተደራጁ ኃይሎች ግንባር ፈጥረው ሲዋጉ ያየንበት ሂደት አይደለም ያለው በአማራ ክልል በተለይ አለ በታሪክም ይታወቃል። ለጥጃ መጠበቂያ ወይም ለምን መጠበቂያ ወይም ለመንደር መጠበቂያ ብሎ ያልታጠቀ ገበሬ ይሄ ስለዚህ ሰው ሲሞት ሳያይ መተኮሱ የማይቀር ነው። በእንደዚህ አይነት ሂደት ስታየው እና ይህንን የታጠቀ ኃይል ጋር ነው ብሎ ራስን ማወዳደር የተሳሳተ ነው የሚሆነው። የዘመናዊ የግጭት አፈታት ስልትም አይደለም መንግስት በዚህ ጉዳይ ላይ ይህንን መግለጫ የሰጠው እና ከዚህ ላይ ግን ዶክተር ጫኔ ለምሳሌ የመንግስት ባለስልጣናት እያሉ ያሉት ሌላው ነገር ከመጣራቱ በፊት ተቃዋሚዎች ድምዳሜ ላይ ለምን ይደርሳሉ? ሳይጣራ በፊት እንዲህ አይነት ድምዳሜዎች ላይ ለምን ይደርሳሉ? ይህ መጣራት ያለበት ነገር ነው እንጂ መንግስትን ተጠያቂ ማድረግ ያለ ማጣራት ወይም ያለ በቂ መረጃ ተገቢ አይደለም ይላሉ። ምንድን ነው የእናንተ ምላሽ ማለት ነው? ያላጣራው መንግስት ነው የፖለቲካ ፓርቲዎች። በእኛ በኩል በየጊዜው የሚደረገውን ነገር እናጣራለን። በየአካባቢው አባላቶቻችን አሉ። በየአካባቢው ምና እኛ ተጠሪ የሆንላቸው ሰዎች አሉ። መረጃዎቹን ይነግሩናል። እያጣሩ ይነግሩናል። መነሻውን መንስኤው ምን እንደሆነ ይነግሩናል። መስ የተነሳበትን ትክክለኛ ምንጭ እናውቀዋለን። ከዚያ አንፃር መንግስት ባልተጣራበት ሁኔታ ብሎ ካለ ያላጣራ መንግስት ራሱ ነው። ሁለተኛ ጊዜ የሚሰጠውም ጉዳይ አይደለም። ለማጣራት ጊዜ የሚሰጠውም ጉዳይ አይደለም። ቀናህነቱና ቅን ልቦና ካለው ጎንደር ላይ በተፈጠረ ማግስት ከሀገር ሽማግሌዎችም ይሁን ከምሁራንም ይሁን ከሌሎችም ገለልተኛ ከሆኑ አካሎች አንድ አካል ፈጥሮ ያንን ጉዳይ ማጣራት ነበረበት። ባለማጣራቱ ምክንያትና ራሱ የፈጠራቸውን ችግሮች እየደባበቀ ለማለፍ ያደረገበት ሂደት ነው። እንደገና ግጭቱ እየበዛ እየሰፋ በመላ የአማራ ክልል ውስጥ ስር መስደድ። የፖለቲካ ፓርቲዎቹ ባወጡት መግለጫ የፖለቲካና የህሊና እስረኞች ያለምንም ቅድመ ሁኔታ እንዲፈቱም ጠይቀዋል። የብሔራዊ እርቅ መድረክ እንዲዘጋጅም ጥሪ አቅርበዋል። የፖለቲካ ድርጅቶች፣ የአገር ሽማግሌዎች፣ የዲሞክራሲና የሰብአዊ መብት ተቋማት፣ ምሁራን፣ የጎሳና የሃይማኖት መሪዎች፣ እንደዚሁም ገዢው ፓርቲ ራሱ በዚህ መድረክ ሊሳተፉ እንደሚችሉም ጠቁመዋል። ሁሉም አካላት ለብሔራዊ እርቅ መድረኩ ተሳትፎ ዋስትና እንዲሰጣቸውም ጠይቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ